ጋቢና ቢኦኤ ሰላም ሰላም እንዴት አመሻችሁ ተሳፈሩ ገባበሉ ታክሲው ሞልቷል ሄኖክ ሰማግዜር ነኝ ጋቢና ቢኦኤ አስገባችሁ መስከረም ሁለት 2010 ዓ ም የጋቢና ጉዟችን ዛሬም በዓል በዓል ትላለች። ከመስታወት አራጋው ጋር አብረናችሁ እንጓዛለን። እንደምናምሻችሁ ትናንትና ላላደምጣችሁን እንኳን አደረሳችሁ ለአዲሱ ዓመት። እንግዲህ ትናንት በጋቢና የጎዘጎዝ ነው ቄጤማ ቢጠወልግም አልጠወለግም ደህና ነው። ውሃናርትግን አሁንም አዛው አካባቢ ውዶታ የበዓል ታክሲያችን ታውዷል። የጋቢና እንግዶቻችንን ከየቦታው አሳፍረናል። ቀዳሚው በ1910 ዓ ም የተወለዱትና ትላንት በአዲስ ዓመት አንድ ምዕት ዓመት የሞላቸውን ስለወጣትነት ዘመን አርበኝነታቸው ያጫወቱን እንግዳ ይዘናል። ሰሚያ ሰሚያ ሰሚያ ሰሚያ ሰሚያ ዘራፍ፣ ዘራፍ። ረጅም እድሜ የመኖር ሚስጥሩን ደግሞ ጠይቀናል። ስጋ ምንም እንደ አድርጌ ልውለጥ እንጂ ማንኛውንም በዚህ አዲስ ዓመት ደግሞ ጋቢና በመንገድ የሚባል ዝግጅት እናቀርባለን። እውነትም ጋቢና በአራት የዩናይትድ ስቴትስ ግዛቶች እየተዘዋወረ በአሜሪካ ሀገር የምትኖሩ የሚኖሩን ህይወትና ኑሮ ያሳየናል። እና አትላንታ ጥሩ ነው፣ ብዙ ኢትዮጵያኖች የሚኖሩበት ነው። ሲያትልም ብዙ ኢትዮጵያኖች የሚኖሩበት ነው፣ ሌሎችም ከተሞች ያሉ ሁሉ። ምጉሴ መንገሻ የአፍሪካ ዝግጅት ክፍል ስራ አስኪያጅ ስለ ጋቢና በመንገድ ሊነግረን በጋቢና ይሳፈራል። በኒውዮርክ ከተማ በአዲሱ ዓመት ዋዜማ ደግሞ ሁለት ኢትዮጵያውያን የልብስ ሰፊዎች ዲዛይነርስ ስራቸውን አቅርበዋል። እህትማማቾች ናቸው። የእኛ አገር የኢትዮጵያ ታሪክ ብዙ በአርት የተቀበረ ታሪክ ስላለ በፋሽን ብዙ ማውጣት እንችላለን። አዌር ማድረግ እንችላለን፣ ሰው ስለ ታሪካችን። ሊሊና ዚዚ ዮሐንስ በጋቢና ይሳፈራሉ። ጋቢና ቪኦኤ የአዲሱ ትውልድ ድምጽ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። ለምሽቱ ዜናዎች ተመልሰን መጥተናል። ሄኖካን ተጀምር። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ ሆፕ ሂክስን የዋይት ሀውስ ቋሚ የኮሚኒኬሽንስ ዳይሬክተር አድርገው እንደሾሟቸው ከቤተ መንግስታቸው የወጣው መግለጫ መለከተ። በቦታው ላይ ለሁለት ወር ጊዜ ብቻ የቆዩት ከዚህ ቀደሙ የኮሚኒኬሽንስ ኃላፊ አንቶኒ ስካራሙቺ ባለፈው ሐምሌ ከተነሱ በኋላ ሂክስ በጊዜያዊነት ይሰሩ እንደነበረ ተገልጧል። የካምቦዲያው ተቃዋሚ ፓርቲ መሪ የሀገር ክህደት ፈጽመዋል ቢባልና ጠቅላይ ሚኒስትሩ ሁንሰን ፓርቲውን እንደሚያፈርሱ ቢያስፈራሩም ቂሉ ፓርቲው ግን በቀጣዩ አመት የሚካሄደውን ምርጫ እንደሚቃወም አስታወቀ። የተቃዋሚው መሪ ኪም ሳኮሃን ባለፈው ሳምንት ነው በሀገር ክህደት ተወንጅለው ከቤታቸው በፖሊስ የተወሰዱት። ለውንጀላው መነሻ የሆነውም የተቃዋሚ ፓርቲው እንደ አውሮፓውያን አቆጣጠር በ2013 ለሕዝብ ባደረጉት ንግግር ካምቦዲያ ውስጥ የዲሞክራሲያዊ ስርዓት ንቅናቄ ለመመስረት የሚያስችል እርዳታ ከዩናይትድ ስቴትስ እንዳገኙ ተናግረዋል የሚል ነው። በምዕራባዊ ሚያንማር ውስጥ በተቀሰቀሰውና ወደ አራት መቶ ሺህ የሮሂንጋ ሙስሊሞች ድንበር አቋርጠው ወደ ባንግላዴሽ እንዲሰደዱ ያስገደደውን ቀውስ በተመለከተ የተባበሩት መንግስታት የጸጥታው ጥበቃ ምክር ቤት በዚህ ሳምንት አንድ አስቸኳይ ስብሰባ እንደሚያካሄድ ተገለጸ። ነገ ረቡዕ የተቀጠረው የምክር ቤቱ ስብሰባ እንዲጠራ የተጠየቀው በብሪታንያና በስዊድን ሲሆን ይህም በተባበሩት መንግስታት ድርጅት የሰብአዊ አገልግሎት ዋና ኃላፊ ዘይድ ራድ አል ሁሴይን ትናንት ሰኞ ድርጊቱ የዘር ማጽዳት ምሳሌ መሆኑን ከገለጹ በኋላ ነው። የተባበሩት መንግስታት ድርጅት የሰብአዊ መብት ጉዳይ ኃላፊ ዘይድ ራአድ አልሁሴይን መንግስታት ወደ አምባገነንነትና ወደ ጭቆና እንደዚሁም የሰብአዊ መብትን ወደ መርገጥ እያመሩ ናቸው ሲሉ በትናንትናው ዕለት ተናግረው ነበር። በቅርቡ ሰሜን ኮሪያ ላይ የተጣለውን ዓለም አቀፍ ማዕቀብ የእስያ ሀገሮች በአዎንታዊ መልኩ እያዩት ሲሆን፣ ብዙዎች ግን ተጨባጭ ውጤት ስለማስገኘቱ ጥርጣሬ እንዳላቸው ተገለጸ። ሰሜን ኮሪያ ባለፈው ሳምንት ባካሄደችው ምናልባት ሃይድሮጂን ቦምብ ሊሆን ይችላል ተብሎ በተገመተው የኒኩሌር ሙከራ የተባበሩት መንግስታት ድርጅት የጸጥታው ጥበቃ ምክር ቤት ትላንት ሰኞ አዲስና ጠንክር ያለ የኢኮኖሚ ማዕቀብ እንደጣለባትም ታውቋል። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ወደ ቀሪዎቹ ዝግጅቶቻችን እንምራችሁ። የዛሬ እንግዳችን በዘመን መለወጫ መስከረም አንድ ትናንት ቀን የተወለዱ በበዓሉ ቀን ደግሞ መቶኛ ዓመታቸውን ያከበሩ የዕድሜ ባለጸጋ ናቸው። የሀምሳ አለቃ ንጋቱ ተክለ ሃይማኖት ይባላሉ። ሀምሳ አለቃ ንጋቱ በጣሊያን ጦርነት ወቅት መሳተፋቸውን ይናገራሉ። የስምንት ልጆች አባት እንደዚሁም የሃያ ስድስት ልጆች አያት ከዛም በተጨማሪ ደግሞ ተባርከዋል። 16 የልጆች ደግሞ የቅድማያት ናቸው። ከሚኖሩበት አዲስ አበባ ዑራኤል አካባቢ በስልክ አግኝተናቸዋል። ሁሉም ልጆቻቸው የልጅ ልጆቻቸውና የልጅ ልጅ ልጆቻቸው በተገኙበት የመቶኛ አመት የልደት በዓላቸውን ትናንት በደመቀ ሁኔታ ከአዲስ አመት ጋር ተቀብለውታል። መስታወት አረገው እነኚህን አዛውንትና ልጆቻቸው እንደዚህም የልጅ ልጆቻቸውን አነጋግራለች። አምሳል ቃ ንጋቱ ተክለ ሃይማኖት የተወለዱ ይመልሳሉ። የተወለድኩት ስላሴ ይባላል ሙልጋ አስራ ዘጠኝ መቶ አስር አመት ምረ ነው የተወለድኩ። ክብር ራስ አበበ አረጋይ ውልጋ ለጦርነት በጠላት ጊዜ ሲገቡ እኔ እዚያው ነበር ከአስራ ስምንት አመት ልጅ ነበርኩ። እኔም በአርበኝነት ከነሱ ተቀላቅዬ አምስቱን አመት ጠላት ጋራ ስከራከርና ስዋጋት ቆየሁ። ከዚያም በኋላ ጠላትን እየተከታተል ውልጋ ሰፊ ነው ሀገሩ አገረ ማርያም ገፋ ስላሴ የፋፒካሄድ ገበሬዎች የሚባል ሀገር እየተዘዋወሩ ተዋጋን። ስንዋጋ በጠላት ጊዜ ካለንበት ቦታ አረፍ ልጄ የሚባል ቦታ ካለቃዬ ከደጃማይ ከበደ ካሳ ጋር እንዳለን ተከበብን። ጠላት ከበበን፣ ተዋጋንና አንድ በኩል ሰብረን እንወጣለን ስንል ሌሎች መንገዱን ይዘውት አልጥፈው በቃ እኛን ሲጠባበቁ አገኘ ናቸው። ከዚያም አለቃዬ ጋር እንዳለው ተኮስኩ። ተኩሼ አንዱን ጣልያን ወታደር ነበረ ዛንዳ፣ እሱን ከገደልኩ በኋላ ለአለቃዬ አቀረብኩ። አለቃዬ ደጃዝማች ከበለ ካሳ ተደሰቱ። ማዕረግ የአስር አለቃ ሰጡና ወዲያው ደግሞ ቀጠሉና የአንታልቃ ማዕረግ ተሾሜ። ከዚያ በኋላ እኔም ተደሰጥኩ። ዋጋ ጀመር

ከጣሊያን ጦርነት በኋላ ምን ሲሰሩ ቆዩ? ምን ስራ ላይ ነበር የተሰማሩት? ከጠላት ጦርነት በኋላ ጦር ሚኒስቴር የሚባል ነበረ። በዛ ተመደብ። ከጦር ሚኒስቴር ደግሞ ወደ ደንበኛ ፖሊስ ተዛውሬ እየጣቢያው እየተዘዋወ ከጣቢያ አዛዥ ሆኜ እሰራ ጀመረ። ተንዳፋ ከሚባል ቦታ አለም ገና የሚባይ ቦታ እየተዘዋወ አለቃ እንደዚሁም በቦታው እንደሚያዘዋውሩን እየተዘዋወር ሰርቻለሁ። አሁን ከእርሶ ጋር አብረው ተሰልፈው የነበሩ ጓደኞች በህይወት አሉ? አለቆች የነበሩ በእውነቱ በጣም በጦርነት በኤሪሜን በኤሪሜን በቃ የአረጁ ደግመው በቃ ስራውን ትተውታል። በቃ በስራ ላይ የሉም። ሞተዋል በብዛት ሞተዋል። እንግዲህ እርስዎ ታሪክ ነጋሪ ኖት። የኢትዮጵያን ታሪክ የአይን ማኝ ሆነው የሚናገሩ ሰው ነው። ለወጣቱ የሚመክሩት ነገር ካለ ኢትዮጵያዊነትን በተመለከተ፣ እኛ አላት ሀገራችንን ወሮ የነበረው ሲገርፍና ሲወር የነበረው እሱን አሸንፈን ወደ ሀገር ሲመለስ በሀገራችን ላይ በጣም ጥሩ እየሰራን ተቀምጠናል። ለወጣቶች ምለው ሀገራችን አንድ ትውንልን አላት አይግባብን ይገባ ጠንክረን ማሸነፍ አለብን። እና ሀገራችን አንድ ከሆነች እኛም እድላችን በእውነቱ ቀና ይሆናል። እንበላለን፣ እንጠጣለን፣ ሀብት እናገኛለን። ለሀገራችን ጸልዩ። ስራ አትፍቱ። ያገኛችሁትን ስራ ስሩ። ተመስገን ነው የምለው እኔም ብቻ ሳይሆን ጎረቤቴን፣ ዘመዶችን ያን አድርግልን፣ ሀይል ስጥልን

አለሁ ህይወቴ አለ አሁንም ደህና ነኝ። እያስነቀሰ ትንሽ ትንሽ አንከስላለሁ እንጂ ደህና ነኝ። የትም እሄዳለሁ ምንም አለት ደሞዝዎት ስንት ናት? አሁን ሮቴ ጡረታዬ በአርበኝነት የማገኘው አምስት መቶ አምሳ ብር አገልግሎቴ በዚህ በአምሳልክናና በአገልግሎቴ አምስት መቶ ነው። እሱ ደግሞ እንደ ድሮውም ባልሆን እንደ ድሮውም እንደ ልብ ባልበላ ባልጠጣ የሀምሳ አለቃ ንጋቱ ስምንተኛ ና የመጨረሻ ልጅ የሆነችው ቆንጅት ንጋቱ አባቷ ስለሚገኙበት የጤንነት ሁኔታ ጠይቀናት ነበር ብታዩ አይመስልሽም ማንም ሰው ተሳስታችኋል ምናምን ነው የሚሉት መቶ አመት አይመስሉም መቶ አመት አይመስሉም በጣም ነው ማለት ይቻላል ቀልጣፋ ናቸው ማለት ነው አጭር ነው። አጠር ያለ ነው። ሙሉ ሰው ራሱን በጣም ነው የሚጠብቀው። የተለየ እንትም ያለው ኃይለኛ ነው። ከኛ ልጆቻችን፣ የልጅ ልጆቻችን ይፈራሉ። አባ የሆነ ለባ የሆነ ምክትል ነው። በጣም ጎበዝ ነው። መግለጫ ያልተኛል። አባቴን እንደ መግለጫ እሺ። ሱራ አይወድም። የሚቀናው ቁርጥ ስጋ። እስካሁን ቁርጥ ነው የሚበላው የእኛ ልጅ ምንም። አሁን ያለውን እንደ ዘር በዘር ነው ነው እንደዚህ አይነት ነው ነው ከሀምሳ አለቃ ሀያ ስድስቱ የልጅ ልጆች መካከል ወሰን አባይነህ አንዱ ነው። እንግዲህ ከሱ የተማርኩት ነገር ትልቁ ነገር ፍቅር ነው እና ስላገሩ፣ ስላለፈው፣ ስላለፉ ነገር ስላሳለፈው ነገር ሌላው ቀርቶ አዲስ አበባ እንዴት እንደነበረች ከሱ ነው እኛ የምንማረው ይነግረናል ማለት ነው። ወይዘሮ አልማዝ ንጋቱ የሀምሳ አለቃ ንጋቱ ሁለተኛ ልጅ ናቸው። አስር የልጅ ልጆች ለአባታቸው አብረክተዋል። ለእኛ ነው እኮ ነው ስድስት ይወዳል ስጋ ይወዳል። እኛም በሰውከን እኛም እንወጣለን። እንግዲህ የእናንተ ቤተሰብ የጤናና የእድሜ ሚስጥሩ ስጋ ነው ማለት ነው አስብ ይባላል። ለዚህ ነው ያለለሰው ለሀምሳ አለቃ ንጋቱ ተክለ ሃይማኖት፣ ረዥም እድሜ እንመኛለን።

ልዩ የውይይት ፕሮግራም በአትላንታ ከአሜሪካ ድምፅ የጋቢና ቪዮኤ የዝግጅት ክፍል ኑ በወጣቶችና በትምህርት ጉዳይ እንወያይ። በአትላንታ የምትገኙ ኢትዮጵያውያን የአሜሪካ ድምፅ የጋቢና ቪዮኤ የዝግጅት ክፍል የፊታችን አርብ መስከረም 15 ከቀኑ በ3 ሰዓት ፒኤም ጀምሮ እስከ 5 ሰዓት ፒኤም የሚዘልቅ ውይይት አዘጋጅቷል። በክላርክስተን ኮሚኒቲ ሴንተር ተዘጋጅቷል። አድራሻው 3701 ኮሌጅ አቬኒው ክላርክስተን ነው። በውይይቱ ላይ በትምህርት ሕይወታቸውን የቀየሩ ወጣቶች ተገኝተው ስለ ስኬታቸው ይነግሩናል። አስቸጋሪ ሁኔታዎችና መፍትሄዎቻቸውም በውይይቱ ይዳሰሳሉ። በአትላንታ የምትገኙ ሁሉ በውይይቱ ላይ ተሳተፉ። ቀኑን ሰዓቱንና ቦታውን ለማስታወስ አርብ መስከረም 15 ከቀኑ 3 ሰዓት ፒኤም እስከ 5 ሰዓት ፒኤም የሚዘልቅ ይሆናል። አድራሻው በክላርክስተን ኮሚኒቲ ሴንተር 3701 ኮሌጅ አቬኒው ክላርክስተን ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ ጋቢና በመንገድን ፌስቡክ ላይ በቀጥታ ቲቪ አማሪክ ላይ መከታተል ትችላላችሁ። አስታውሱ፣ አትላንታና አካባቢዋ የምትኖሩ ተሳተፉ። ውይይቱ ላይ አርብ የሚካሄድ ነው። ክላርክሰን ማዕከል ላይ ጽዮን ግርማ በዚያ ትገኛለች። አርብ እንግዲህ ቀጠሯችሁ ከእሷ ጋር ይሁን። እንግዲህ በዚህ አዲስ ዓመት ጋቢና በመንገድ የሚባለው ዝግጅት መንገድ ገብቷል። እውነትም ጋቢና በአራት የዩናይትድ ስቴትስ ግዛቶች እየተዘዋወረ በአሜሪካ የምትኖሩ ወይም የሚኖሩን ህይወትና ኑሮ ያሳየናል። ባልደረባችን ጽዮን ግርማ ናት በየስፍራው የምትጓዘው። የአፍሪካ ዝግጅት ክፍላችን የአሜሪካ ድምፅ ስራ አስኪያጅ ንጉሴ መንገሻ ጋር ስለ ጋቢና በመንገድ ተወያይተዋል። ይህ አዲስ ዓመት ለሁላችሁም የጤና የሰላም እና ደግሞ ብዙ ሰርታችሁ በረከት የምታገኙበት ዓመት ይሁንላችሁ። ይህ እንግዲህ የሽማግሌ ምርቃት ነው። አሁን ደግሞ አንድ የጋቢና ጉዞ የተሰኘ ፕሮግራም ቀርጸን ከአትላንታ፣ ከዛም ደግሞ ሎስ አንጀለስ እንደዚሁም ሲያትል ልንመጣ ነው። በያላችሁበት በየቤታችሁ ፈልገን ይህ ሀሳብ የመጀመሪያው በአቶ ንጉሴ የተነሳ ሀሳብ ነው። እና ለምንድነው ያስባችሁት? ምንስ ለማሳካት ነው ይህን ሀሳብ? እንግዲህ ለወገን አትልቼ በአማርኛ አይደለም የጀመርኩት፣ እንዲሁም ይህን ፕሮግራም መጀመሪያ ጊዜ የጀመርኩት በፈረንሳይ ክፍል ነው። ከተሞቹ ደግሞ አንቺ ነች መጠሻ መጠራሻቸው ጀመ ሀሳብ ወረወርኩላችሁ። ጥቅዳችሁን አምጠዋል ዱን ከወደድኩት በኋላ መሄድ መንቀጠል እንችላለን። እና አትላንታ ጥሩ ነው፣ ብዙ ኢትዮጵያውያን ይኖሩበታል። ሲያትልም ብዙ ኢትዮጵያኖች የሚኖሩበት ነው። ሌላም እንደዚህ ብዙ ኢትዮጵያኖች የሚኖሩበት ነው። ሌሎችም ከተሞች አሉ፣ ግን ሁሉም ማዳረስ አንችልም። መጨረሻ ላይ ደግሞ እዚህ መጠሽ ታደርጊያለሽ እና ወደ ኮሚኒቲው ሄደሽ ከኮሚኒቲው አባል ጋር በመገናኘት ሰብስበሽ ደግሞ እዛ አካባቢ የታወቁ ሰዎችን በመጋበዝ እንደም የጋብዛቸውን ሰዎች እራስሽ ታስታውቂያለሽ። ሰዎች ስማቸውን ባሆን እንኳን ምን ሙያ እንዳላቸው እና ውይይት ለመክፈት ነው እና ያ ውይይት ጠቃሚ ይሆናል ብዬ ነው ማስበው። አንደኛ ኮሚኒቲው ከመሀል ሄደሽ ነው። ሁለተኛ ከዛ ኮሚኒቲ ወጥተው የተሳካላቸውን ሰዎች ነው የምታናግደው። ሶስተኛ ደግሞ ፌስቡክ ፌስቡክን የሚከታተለሽ በሬዲዮ የሚከታተለሽ ሚያን ፕሮግራም ያገኘዋል ጥቅም ያለው ይመስለኛል። እንዲሁም ደግሞ ውጭ ያለውን ዲያስፖራ ከሀገሩ ጋር የማገናኘት ድልድይ ሚና ይኖረዋል ብዬ ነው የማስበው። ፕሮግራም ለዚህ ነው። ግን አሁን ለምን አንቺ አትናገሪም? አትላንታ ትላንታ፣ እንግዲህ አቶ ንጉሴ እንዳብራራላችሁ ከዛ በኋላ ከአቶ ንጉሴ ሀሳቡን ከወሰድን በኋላ ያደረግነው ምንድን ነው? በርካታ ኢትዮጵያውያን የሚገኙበትን ሶስት ከተሞችን እንድንመርጥ። ትላንትና በነገራችን ላይ ፌስቡክ ላይ ሶስቱን ከተሞች ብቻ ነው የምታደርጉት እኛ ጋር አትመጡም ብላቸው የጠየቃችኋሉ ኢትዮጵያውያን በዛ የሚሉበትን ቦታዎች ነው የመረጥነውና ከአትላንታ እንጀምራለን። አትላንታ የፊታችን አርብ በሴፕቴምበር አስራ አምስት ከሰዓት በኋላ ከ በኋላ ከሶስት ሰዓት እስከ አምስት ሰዓት ነው የሚኖረን በቀጥታ የፌስቡክ ስርጭት ይተላልፋል እና ምንድን ነው ያደረግነው እንግዲህ በአትላንታ ከትምህርት ጋር የተያያዘ ከእውቀት ጋር የተያያዘ ውይይት ነው የምናደርገው። በዚህ ውይይት ላይ ስኬታማ የሆኑ በትምህርታቸው በተለይ ስኬታማ የሆኑ ወጣቶችን ነው የጋበዝነው። ለምሳሌ በዩኒቨርሲቲ መምህር የሆኑ በሕግ ትምህርት ተምረው ትልቅ ደረጃ ላይ የደረሱ አብራሪነት ላይ ያሉ ወጣቶችን ነው የጋበዝነው። ይህ ውይይት አድራሻውን በፌስቡክ ገጻችን ላይ ከዛሬ ጀምሮ አሁንም አለ ማየት ትችላላችሁ። እዛ ላይ ጠቅሰነዋል። ይህ ነው ውይይቱ። በርካታ ሰው እንደሚገኝና እንደሚታደም ተስፋ እናደርጋለን። ተገኙና ተወያዩ። ከዛ በተጨማሪ ደግሞ ያሰብነው አቶ ንጉሴ ወጣቶቹን እዛው ማገናኘት በሬዲዮ ደግሞ ለመቀጠል ይህንን ተከታታይ ፕሮግራም እንዲኖር ይሄ የነሱ ፕሮግራም ነው። የወጣቶች ፕሮግራም ነው። ሰላሳ ደቂቃው ለእነሱ ነው የተመደበው እና እንዲወያዩ ኢትዮጵያ ካሉ ወጣቶች ጋር የእውቀት ሽግግር እንዲያደርጉ በምን መልኩ እንገናኝ፣ በምን መልኩ ድልድይ ይፈጥረን፣ አንድ ላይ እንሁን የሚለውንም እንደዛው በዛ እንዲነጋገሩ ነው ያሰብ ነው። ወደ ሎስ አንጀለስ ስናመራ ደግሞ ከኢንተርቴንመንት ጋር የተገናኘ በተጨማሪም ከትምህርት ጋር በዩኒቨርሲቲ አካባቢ ያሉ ልጆች አሉ። በፊልም ስራ ውስጥ በሆሊውድ የፊልም ስራ ውስጥ አባል ሆነው የሚሰሩ የፕሮዳክሽን ክሮ ይባላል እዛ ውስጥ የሚሰሩ ወጣቶችን የጋበዝ ነው። ወደ ሲያትል ደግሞ ስንሄድ በቦይንግ ማይና ቴክኖሎጂ ላይ የሚሰሩ በቦይንግ በተለይ በኃላፊነት ላይ ያሉ በኃላፊነት ደረጃ ላይ ያሉ በማይክሮሶፍት ደግሞ ፕሮግራሚንግ ላይ የሚሰሩ እንደዚሁም አማዞን ላይ የሚሰሩ ወጣቶችን የጋበዝ ነው። የአሜሪካ ድምፅ ሬዲዮ ለእናንተ በጥንቃቄ ተመርጠው የተዘጋጁ ዘገባዎች ከጋቢና ቪኦኤ ከሰኞ እስከ አርብ ከምሽቱ ሁለት ሰዓት ጀምሮ ለ30 ደቂቃ ወቅታዊ ዜናዎችን አዝናኝ ዘገባዎችን አዳዲስ ኢትዮጵያዊ ሙዚቃዎችና ወጣቶችን የተመለከቱ ልዩ ልዩ ዘገባዎችን ይዞ ይጠብቃችኋል። በቀጥታ በናይል ሳትና በአጭር ሞገድ 19 25 ሜትር ባንድ በ12110 እና በ15580 ኪሎ ሄርዝ ታገኙናላችሁ። Oh, the then they're ዘመዳ አዝማ ብለን አገራለም ብለን ወገናለም ብለን ዲጄ ቫንሱ እዚ ከኒውዮርክ ከተፍ ብሏል። ኒውዮርክ ከፊልም አይደለም ከፋሽን ዲዛይነሮች ጋር ነው የሰነበትከው። እስቲ ያስተዋውቀን። እንግዲህ ባለፈው ሳምንት ከተፈረተን ጀምሮ የኒውዮርክ ፋሽን ተከፍቷል። እንግዲህ በየቦታው ፋሽን ሾው ነው ያለው እና እንግዲህ በዚህ አጋጣሚ ኢትዮጵያኖችም ከአዲስ አበባ የመጡ ነበረ። እነሱን አግኝቻ አናግሬያቸዋለሁ። ሸማ ገዝተህ መጣ ነጠላ አልገዛህም? ዋጋው ቀላል አባይ፣ ስንት ገባ? እንደው ዋጋው መነሻው አስር ሺህ ብር ነው እያሉ ነው። ዶላር፣ ብር፣ ብር፣ ኢትዮጵያ ብር። አዲጃን ሀብታም አደለ ባ አነጋግሯቸዋል። ወደ ፕሮግራም እንለፍ። ባሳለፍነው ሳምንት ማረቻ ባሳለፍነው ዓመት መጨረሻ በታላቋ የፋሽን ከተማ ኒውዮርክ ሁለት ተማማች ኢትዮጵያውያን ልብስ ሰፊዎች ወይም የፋሽን ዲዛይነሮች የኢትዮጵያ ሸማና ድር ስራቸውን አቅርበዋል። ስማቸው ሊሊ እና ዚዚ ዮሐንስ ይባላሉ። ከኔ ጋር በኒውዮርክ ቆይታ አድርገው ነበር። በቅድሚያ እንግዲህ ኒውዮርክ ፋሽን ማለት በጣም ትልቅ የፋሽን ሳምንት ነው። በዚህ ሳምንት ላይ እንግዲህ እንዴት ወደዚህ ልትመጡ ቻላችሁ? ይህንን እድል እንዴት አገኛችሁ? በሶሻል ሚዲያ ነው ያገኙን ስራችን በጣም ወደው ኮንታክት አደረጉን and we came to new york በጣም ደስ ሲል ነበረ ለመጀመሪያ ጊዜ international stage ላይ represent ስላደረግን ኢትዮጵያ በጣም ደስ ብሎናል ህልማችን ነው ይሄ እና ደስ ብሎናል በጣም በጣም አሪፍ ፋሽን ዲዛይን ማለት የልብስ ዲዛይን እንደጀመራችሁ ነገር መቼ ነው ፋሽን ዲዛይን ማለት ከልጅነታችን ጀምሮ ነው ልብስ መስራት የምንወደው ግን አሁን ኦልሞስት አንድ አምስት አመት ይሆነናል መስራት ከጀመረን። እንዳውም በጣም ቶሎ እዚህ መድረሳችን ደስ ብሎናል በጣም ይህንን፣ በምትሰሩበት ጊዜ ልብሶችን የተለያዩ ልብሶችን ዲዛይን በምታደርጉበት ጊዜ ምን ያነሳሳችኋል? ስራችሁን ለመስራት ምን ያነሳሳችኋል ወይም ኢንስፓየር ያደርጋችኋል? ብዙ ጊዜ ኢንስፓየር የሚያደርጉን የራሳችን ላይፍ እኛ የምናሳልፈው ነገር ሁል ጊዜ እሱ ነው ሪፍሌክት የሚያደርገው። ሶ ስትራግልም ይሁን ምንም አይነት ላይፍ ስናሳልፍ በዛ ነው የኛ መነጋገሪያ ቋንቋችን ነው ፋሽን። ግን ሌላው ነገር ደግሞ የኢትዮጵያ ሂስትሪ ብዙ ጊዜ ሪሰርች አድርገን ነው ዲዛይኖቻችን የምናወጣቸው። ሶ አሁን ለምሳሌ ይሄ ኮሌክሽን ሮያልቲ ኢትዮጵያ ነው የሚባለው እና የኢትዮጵያ ነገስታት ማለት ነው። በዛሬው ፋሽን ሾ ላይ እንግዲህ ወደ መጨረሻ የታየው ተለይቶ የቀረበ ልብስ አለ። ሁሉም ዲዛይነር መጨረሻ ላይ የሚያሳየው በቃ የራሱ ስፔሻል የሆነ በቃ ልዩ የሆነ ልብስ መጨረሻ ላይ ይወጣል እና እናንተ ዛሬ ልዩ ሆኖ የወጣው ልብሳችሁ ካባ ነው እና የኢትዮጵያዊ ካባ፣ እስቲ ስለሱ ንገሩ። ኦኬ ሶ ይሄ ልብስ የነገስታት ልብስ ነው። በመነን ነው የተሰራው። ሸማኔ ነው ይሄ። በሸማኔ የተሰራ ነው። ይሄ ደግሞ ጥልፍ ነው እና ስድስት ወር ነው የፈጀው ይሄ ልብስ ለመጥለፍ። በኋላው ይሄ ሁሉ ስድስት ወር ነው የፈጀው ለመጥለፍ ይሄን ልብስ። በሀገራችን ኢትዮጵያ የፋሽን ዲዛይን ፋሽን ምን ጥቅም አለው ብላ ታስባላችሁ? ኦኬ ሶ ፋሽን ለኢትዮጵያ ብዙ ጥቅም አለው። አንደኛው ኤክስፖዠር ለሀገራችን ኤክስፖዠር ሁለተኛ ነገር ኦፍኮርስ ኢኮኖሚያችንም ያድጋል። ቢከዝ ብዙ ዲዛይነሮች አሁን እየወጡ ነው እና ብዙ ስራዎች እየተፈጠሩ ነው ሰ ለሀገራችን በጣም ጠቃሚ ነው። ፕላስ ደግሞ የእኛ ሀገር የኢትዮጵያ ታሪክ ብዙ በአርት የተቀበረ ታሪክ ስላለ በፋሽን ብዙ ማውጣት እንችላለን፣ አዌር ማድረግ እንችላለን። ሰው ስለ ታሪካችን ከልጅነት ጀምሮ እንዳላችሁት ከልጅነት ነው ድስ መስራት፣ ዲዛይን ማድረግ የጀመራችሁት። እስካሁን እንግዲህ እስከ ፋሽን ትልቁ ሳምንት እስከ ኒውዮርክ ፋሽን ደርሳችኋል። በዚህ ውስጥ እንግዲህ ቀላል አይደለም መንገዱና የነበረባቸውን ፈተናዎች በዚህ ጉዳይ በዚህ ዙሪያ የነበራችሁን ፈተናዎች ቻሌንጆች ብትነግር። በጣም ብዙ ናቸው አንደኛ ኦፍ ኮርስ እኛ ሃይ ኤንድ ልብስ መስራት ነው የምንፈልገውና ኢንተርናሽናል ስቴጅ ላይ ለማውጣት በጣም ብዙ መስዋዕት ከፍለናል። ያ ምንድነው እንደዚህ አይነት ጥልፍ ራሱ መስራት እኛ ሀገር አልተለመደም። ብዙ ጊዜ ጥልፎቻችን አነሳ ነስ ያሉ ናቸው። እንደዚህ ትልቅ ጥልፍ መስራት አልተለመደም። ሶ ከሰራተኛ ትሬን ማድረግ አዲስ ክሬት፣ አዲስ ነገር ክሬት አድርጎ ላይፍ ማምጣት ራሱ በጣም በጣም ቻለንጂ ነው። በስተቀረ ግን ኦፍኮርስ አዲስ ሀሳብ ስለሆነ ይሄ በጣም ብዙ ፈተናዎች አሉት። ግን እግዚአብሔር ይመስገን እዚህ ደርሰናል። አንዳንዶቹ እዚህ ያየኋቸው ዲዛይነሮች እየቀላቀሉ ነው፣ የወንድም አላቸው፣ የሴትም አላቸው። ግን እናንተ የሴቶች ብቻ ነው ያደርጋችሁት? እና የወንድ ልብስ ዲዛይን ታደርጋላችሁ? ወንዶች እንሰራለን። የወንዶቹም ሎንች ስላላረግ ነው ነው እንጂ እንሰራለን። ሆፕፉሊ ኔክስት ይር ሎንች እናደርጋለን ብለን አስበናል የወንዶቹንም በዚህ አጋጣሚ አንድ ጥያቄ ይፈልጋሉ። ልብሶቹ ምን ያህል ያወጣሉ ማለት ምን ያህል ነው አንድ ልብስ መስረጽ? ከአስር ሺህ ጀምሮ፣ አስር ሺህ የኢትዮጵያ ጀምሮ እና ለምን መሰለ፣ እኛ የኢትዮጵያ ልብስ በእንደዛ ደረጃ ነው መስራት የምንፈልገው በኩቱር ማለት በቃ ሃንድሜድ። ኦስከርስ ላይ ትልልቅ ፊልም ምረቃ ላይ እንዲለበስ እንፈልጋለን። ሬድ ካርፔት ላይ እንዲለበስ እንፈልጋለን። ሶ በዛ ስታንዳርድ ነው የምንሰራው። በጣም ደስ ይላል እንግዲህ እንጠብቃለን። እኛም አሁን የመጨረሻ ጥያቄ አርጌ የማቀርብላችሁ እቅዳችሁ ምንድን ነው? ዮሐንስ ሲስተርስ የወደፊት እቅዳችሁ ምንድን ነው? ከአሁን በኋላ እንግዲህ ኒውዮርክ ፋሽን መጣችሁ፣ ከአሁን በኋላ ያላችሁ መንገድ? አሁን ኒውዮርክ ገብተናል፣ ሶ ሆፕፉሊ ፓሪስ ብለናል፣ ሚላን ብለናል፣ እና ኢንተርናሽናሊ ብዙ ስቴጆች መስራት እንፈልጋለን። ግን ዞሮ ዞሮ ያው ወደ ሀገራችን ስንመጣ ደግሞ ስራችን እንዲስፋፋ ያው ብዙ እቅዶች አሉን። ብዙ ብራንቾች መክፈት እንፈልጋለን። ሰራተኛ መጨመር እንፈልጋለን። ትሬኒንግ ብዙ አስበናልና ሶ ኤክስፓንሽን ነው ቤሲክሊ ከዚህ በኋላ ከእግዚአብሔር ጋር። ኢንስታግራም ፔጃችን ዮሐንስ ሲስተርስ ኖ ስፔስ ዌብሳይታችን ዮሐንስ ሲስተርስ ኔት። የፋሽን ዝግጅቱ ላይ በማሳያ ሞዴልነት በርካታ አፍሪካውያን፣ አሜሪካውያን ሁሉም ተሳትፈዋል። ከነዚህ መሀል ደግሞ ብቸኛዋ ኢትዮጵያዊ በሲድኒቶል ላይ ያደገች ሞዴል አግኝቻለሁ። ስሜ በርሰበል ክንፈ ሚካኤል ነው። አሁን አንድ አንድ አመት ተኩል ይሆነኛል ኒውዮርክ የገባሁኝ። አሁን እዚህ ወደ ካስቲንግ ኦፕን ኮል የሄድኩን የኒውዮርክ ፋሽን ዊክ ብዬ እዚህ ይኖርኩኝ ስላለሁኝ እዚያውም ራሱ መጀመሪያ ቀን የሄድኩበትን እኔ ብቻ ነኝ ኢትዮጵያዊ፣ እና ልጁም ራሱ ኢትዮጵያዊ ነስ ጠይቆኝ፣ ከኢትዮጵያ የመጡት ዲዛይነር አለን ብሎን በጣም ደስ ብሎኝ ነበር። ከማገኛቸውም እራሱ በፊት አሁን ዛሬ በቃ ከሁሉም ከሚገባው በላይ በቃ ደስ ሊልኝ ብሎኛል። እንግዲህ የዛሬው የጋቢና ጉዟችን በዚሁ ተጠናቋል። ፌስቡክ ላይ አስቀድማችሁ የሰማችሁትን ዘገባ ሙሉውን ቪዲዮ እናቀርብላችኋለን። አትቪያ ማሪክ ላይ ጠብቁን። ስናስተናግዳቸው የምሽነውን የመስታወት አራጋው እና ሄኖክ ሰማ ጊዜርነን የጋቢና ዲጄ ዲጄ ፋቱ፣ እንደዚሁም ደግሞ ዝግጅታችንን በቴክኒክ አቀነባበረው ሀጂ ሞክቢል ያበሮጋ በመሆን እንሰናበታለን። መልካም ምሽት። ጉዟችሁ የሰመረ ይሁን።